See it so hard to send me that ሰላም ለእናንተ ይሁን። ጋቢና ቪኦኤ የተጀመረ ከአሜሪካ ድምፅ ሀብታሙ ስዩም አብሬያችሁ አመሻለሁ። ሚኒስቴር ያዘጋጀው ስምንተኛው ዙር ሀገር አቀፍ የሳይንስና ቴክኖሎጂ ማዕከላት ውድድር ባጋመስ ነው። የህዳር ወር መጀመሪያ ሳምንት በአዲስ አበባ ሲካሄድ በመቀለ የቀላሚኖ ልዩ ሁለተኛ ደረጃ ትምህርት ቤት ተማሪዎች በቡድን አሸናፊ ሆነዋል። ተማሪዎቹ በጦርነት ምክንያት ከትምህርት ርቀው ቢቆዩም በአጭር ጊዜ ውስጥ ባደረጉት ዝግጅት ለአሸናፊነት እንደበቁ ገልጸዋል። በቀጣይም ጠንክረው ተምረውና ሰርተው በረቦቶች በሚከናወን የህዋ ሳይንስ ምርምር ውስጥ የመሳተፍና ማህበረሰቡ በቅናሽ ዋጋ ችግሮችን ለማቃለል የሚረዱትን መሳሪያዎች ለማቅረብ እንደሚሹም ተናግረዋል። የዚህን ጉዳይ ዝርዝር ሙርጌታ አጽባ ከመቀሌ ልኮልናል። ዊሊያም መድሃኒዬ ይባላል። በሽረንዳ ስላሴ ከተማ ተወልዶ እስከ ስምንተኛ ክፍል በዚያው ተምሮ የፈተና ውጤቱ ከፍተኛ በመሆኑ ከሌሎች ተማሪዎች ጋር ተወዳድሮ ወደ መቀለ ቃላሚኖ ልዩ ሁለተኛ ደረጃ ትምህርት ቤት እንደተቀላቀለ ይናገራል። ዊሊያም በአሁኑ ጊዜ በትምህርት ቤቱ የአስራ አንደኛ ክፍል ተማሪ ነው። የትምህርት ሚኒስቴር ባጋመስ ነው የህዳር ወር የመጀመሪያ ሳምንት ባዘጋጀው የሳይንስና ቴክኖሎጂ ማዕከላት የፈጠራ ውድድር የተሳተፈው ዊሊያም በሮቦቲክስ ዘርፍ አሸናፊ ሆኗል። ሮቦቲክስ ዘርፍና ተወዳዲርና ቀዳማዊ ውፃ ተሸሊምና ይና የተወዳደርኩት በሮቦቲክስ ዘርፍ ሲሆን አርዲኖ የተባለውን ሮቦት ነው የሰራሁት። ውድድሩ ለሮቦቱ ትዕዛዝ በመስጠት አካባቢውን ቃኝቶና ተመልክቶ ከአካባቢው ጋር በመግባባት የተሰጠውን ትዕዛዝ መፈጸም የሚል ነበር። በዚህም አንደኛው ጥቼ በማሸነፌ ለመሸለም በቅቻለሁ። ውጤቱና ሽልማቱ በቀጣይ በሮቦቲክስ ዘርፍ ለሚሰራው ስራ እንደሚያበረታታው ዊልያም ገልጿል። ሁሉ ነገር ከዓ ተደሊካይናዊ ሐቂ በፍላጎት በሰራኸው ነገር ሁሉ ለውጤት ትበቃለህ። እኔ ሮቦቶችን ወዳ ፊልሞችንም ስከታተል ሮቦቶች ያሉባቸውን ፊልሞች እመርጣለሁ። ብዙ ጊዜንም የማጠፋው ከእነርሱ ጋር ስለ እነሱ እየተከታተልኩ ነው። ሳምራዊት ሙሉ የተባለች ሌላዋ የቀላሚኖ ሁለተኛ ደረጃ ትምህርት ቤት የአስራ አንደኛ ክፍል ተማሪም በአገር አቀፍ ውድድሩ ተሳታፊ ነበረች። ከሌሎች ስድስት የትምህርት ቤት ጓደኞቿ ጋር በቡድን ተሳትፈው አሸናፊዎች ሆነዋል። ኢና ረኪቡና የዚ ሽልማት እዚ ሞ ብጣዕሚ መበረታት እዩ ከምቲ ዝፍለጥ ኣብቲ ዝሓለፉ ሰለስተ ዓመታት ጥረት ኣድርገን ያገኘነው ሽልማት በመሆኑ የሚበረታታ ነው። ላለፉት ሶስት ዓመታት በእንዲህ አይነቱ የፈጠራ ውድድር ላይ ልንሳተፍ ይቅርና ከመደኛ ትምህርታችንም ተስተጓጉለን ነበር። ወደ ትምህርት ቤት ከተመለስነ በኋላም ከትምህርት ገበታ ርቀን ስለቆየን ወደ ፈጠራ ስራዎች ውድድር ቶሎ ለመግባት አስቸጋሪ ነበር። ሆኖም ትምህርት ቤታችን ከመደበኛ ትምህርቱ ጎን ለጎን ለፈጠራ ስራ እንድንንቀሳቀስ ሁኔታዎችን ስላመቻቸልን ተጠናክረን ገብተናል። በመሆኑ በሀገር አቀፍ ውድድር በቡድን አሸናፊ ለመሆን ችለናል። እነ ሳምራዊት ለውድድር ይዘው ያቀረቡት ማየት የተሳናቸው ወገኖች ያለ አጋጅ ሲንቀሳቀሱ ከግጭት እንዲጠበቁ በድምፅ አስቀድሞ የሚያስታውቅ መነጽርና በትር በመስራት ነው። ኣብ ከባቢና ብዙሓት ዓይነት ስቡር ሰባት እስቲክ ብቻ ሒዞም ክንቀሳቀሱ ኢና ንርኢ። በአካባቢያችን ብዙ ማየት የተሳናቸው ሰዎች አሉ። በትር ብቻ ይዘው ሲንቀሳቀሱ አሊያም በሰው ታግዘው ሲሄዱ እናያለን። ይህ ሁኔታ ለፈጠራ ስራው አነሳስቶኛል። የሰራሁት መነጽርና በትር አልትራሶኒክ ሴንሰር የተገጠመለት ነው። በፊት ለፊታቸው እንቅፋት ወይም መሰናክል ሲያጋጠማቸው ድምፅ አውጥቶ ይነግራቸዋል። በፊታቸው እና ደረታቸው አካባቢ እንቅፋት ሲኖር አስተውሎ ድምፅ የሚያወጣ መነጽር ነው። በትሩ ደግሞ ሲራመዱ ጉድጓድ፣ ግድግዳ፣ ድንጋይ ወይም ሌላ እንቅፋት ሲኖር ድምፅ አውጥቶ እንቅፋቱ እንዳለ ያሳውቃቸዋል። ቀላል መሳሪያዎችን በመጠቀም የሰራሁት ፈጠራ ነው። ሳምራዊት ይህን የፈጠራ ውጤቷን በማሻሻልና ና ለአጠቃቀም ይበልጥ ምቹ በማድረግ ለአገልግሎት ከዋለ በቅናሽ ዋጋ ማየት የተሳናቸው ሊጠቀሙበት እንደሚችሉ ተስፋዋን ትገልጻለች። ቀለልቲ ምኳኖም ሕግስታ እዩ እዚ ፈጠራ እዚ ለዕዳጋ ክውዕል ይህን ፈጠራ በቀላሉ ማዘጋጀት ስለሚቻል በቀጣይ ወደ ገበያ በቅናሽ ዋጋ ሊቀርብ ይችላል። ዓለም ከፍተኛ የቴክኖሎጂ ውጤትን ሲጠቀም የአካባቢያችን ማየት የተሳናቸው በትር ብቻ ይዘው እናያለን። በዓለም አቀፍ ደረጃ ያሉ ምርቶችን ለመጠቀም ቢፈልጉም አቅም ይጎላቸዋል። የኔ የፈጠራ ስራ ተግባራዊ ከሆነ ግን በቀላሉ እጃቸው የሚገባ ሊሆን ይችላል። ትግራይን መነሻ አድርጎ ለሁለት ዓመታት የተካሄደው ጦርነት ብዙ የአካል ጉዳተኞች እንዲኖሩ ማድረጉን ያስገነዘበችው ሳምራዊት ጉዳተኞቹን የሚያግዙ የፈጠራ ውጤቶች ለማበጀት እንደምትሻ ምኞቷን ትገልጻለች። በቀጣይ በሚካሄደው ውድድርም በሁሉም ዘርፎች ለማሸነፍ እንደምትዘጋጅ አመልክታለች። ተሸላሚው ዊልያም ደግሞ ትምህርቱን ጠንክሮ በመማር በሮቦቶች በሚከናወነው የህዋ ሳይንስ ምርምር ውስጥ መሳተፍ እንደሚፈልግ ተምኔቱን ይጠቁመዋል ካብ ካቋላ ነገር ከልጅነቴ ጀምሮ ሮቦቶችን እወዳለሁ የፈጠራ ስራም ደስታዬ ነው በጦርነቱ በነበረው ከበባና መዘጋጋት ከመጽሐፍት ከቪዲዮና ከአዋቂ ሰዎች እየጠየቅኩ ስለ ሮቦት ፕሮግራሞች ራሴን ሳስተምር ቆይቻለሁ ኢንተርኔት በሌለበት ስለ ሮቦት መማር ይከብዳል ፍላጎት ካለህ ግን አይገታህም በቀጣይ በሮቦቶች በታገዘ የህዋ ምርምር ሥራ ውስጥ ለመሳተፍ እመኛለሁ። በመቀሌ ከተማ የቃላሚኖ ልዩ ሁለተኛ ደረጃ ትምህርት ቤትን የወከሉ ተማሪዎች በቡድን ያሸነፉበት የሳይንስ ቴክኖሎጂ ኢንጂነሪንግና ሂሳብ ማዕከል ውድድር ያዘጋጀው የትምህርት ሚኒስቴር ሲሆን በአዲስ አበባ ከተማ ከህዳር አምስት እስከ ሰባት ቀን ሁለት ሺ አስራ ስድስት ዓመተ ምረት እየተካሄደ ነበር። ለአሜሪካ ድምጽ ሙልጌታ ጽብሃም መቀሌም ሙልጌታን አመሰግናለሁ። ጋቢና ቪኦኤ ነው። ከአሜሪካ ድምጽ እየተከታተላችሁ ያላችሁት በአዲስ አበባ በመንግስትና በግሉ ዘርፍ ትብብር ከሁለት አመት በፊት የተቋቋመው ክሬቲቭ ሀብ የወጣቶች ስራ ፈጣሪዎች ማትጊያ ማዕከል ሲሆን ጀማሪ ስራ ፈጣሪዎችን ይደግፋል። የተቋሙ ስራ አስኪያጅ አቤኔዘር ሳይፈ እንደገለጸው ክሬቲቭ ሀብ የስራ ፈጠራ ሀሳብ ያላቸውን ወጣቶች በአባልነት ይቀበላል። ከዚያም የተለያዩ ስልጠናዎችን በመስጠትና ሀሳቦቻቸውን ወደ ተግባር የሚለውጡበት ቦታና ቤተ ሙከራ በማዘጋጀትም እያገዛቸው ይገኛል። የዚህን ጉዳይ ዝርዝር ገብረ ሚካኤል ገብረ መድን ያጋረናል። ኤርሚያስ ፈንታው የክሬቲቭ ሀብ የድጋፍ ማዕከል ተጠቃሚዎች ከሆኑ 250 ወጣት ስራ ፈጣሪዎች አንዱ ነው። እርሱና ጓደኞቹ በቆዳና ሌጦ ምርቶች በግራፊክስ ዲዛይን እና በሌሎችም ስራዎች ላይ እንደተሰማሩ ይናገራል። ክሬቲቭ ሀብ የሥራ ፈጠራ ሀሳቦቻችንን ወደ ተግባር ለመለወጥ አስችሎናል የሚለው ኤርሚያስ ለዚህም የማትጋ ማዕከሉ ምቹ ሁኔታን እንደፈጠረላቸው ይገልጻል። የስራ ቦታ አለው፣ የራሱ የሆነ የስራ ቦታ አለው። እሱ ምን አይነት አድቫንቴጅ አለው? በተለይ ደግሞ እንደ ራስ የስራ ፈጣሪ ወይ እንደ ኢንተርፕረነር ምናምን ስናየው አድቫንቴጁ ምንድነው? የተለያዩ አይነት ሰዎችን እናይበታለን፣ እናገኝበታለን። የሆነ የራሱ የሆነ ሶሻል ሴቲንግ አለው ያ ማለት ተመሳሳይ ባህሪ ያላቸው የሆነ ቢዝነስ የሚያስቡ ሰዎችን የምናገኝበት ፕላትፎርም ነው። አዲስ ነገር መስራት ላይ ፎከስ የሚያደርግ ምንድን ነው ማህበረሰብ ለሚባሉ እንደዛ ያለበት ቦታ ነው እና ስለዚህ እኔ ሳወራ የማወራው ስለ ቢዝነስ ነው። ሌላውም ሰው ሲያወራ የሚያወራው ስለ ቢዝነስ ነው ወይ የሆነ ነገር ስለመቀየር ነው የሚያወራው። ሁላችንም ካምፓኒዎች ኖሮን፣ ግን አንድ ኢንቫይሮንመንት ላይ የምንሰራ ከሆነ የሚያጋጥሙንን ችግሮች ለማስተካከል የበለጠ ይቀልልናል ማለት ነውና ስለዚህ በሱ በሱ መንገድ ስናየው ክሬቲቫ በጣም ብዙ ሰው ጠቅሟል ብዬ አስባለሁ። ሌላዋ የማዕከሉ ተጠቃሚ ሳራ ንጉሴ ትባላለች። በፋሽን ዲዛይን እና በጌጣጌጥ ስራዎች ላይ ተሰማርታ መንቀሳቀስ ከጀመረች አምስት ዓመታትን እንዳስቆጠረች የገለጸችው ሳራ ማዕከሉን በአስቸጋሪ ጊዜ ውስጥ እንደተቀላቀለች ታስታውሳለች። ኮሮና ታይም ላይ በጣም በጣም ነገሮች የወደቁበት ሰዓት ነበረ። ብዙ ኪሳራዎች ነበሩ እንደ አዲስ የምንጀምርበት ሞመንት ነበር። የዛ ጊዜ ላይ በቃ ከሞራልም አንፃር ብቻ ሁሉ ነገር በጣም እንትን ያለበት ጊዜ ላይ ነበር። አጋጣሚ ሆኖ እዚህ ከገባኝ በኋላ እንደገና ኢኒሼት የተደረኩት ማለት ይቻላል። ከሰው ስትሰማም ብዙ ሜንተርሽፖች አሉ፣ ብዙ በቃ ብቻ ሰውም ትተዋወቃለ። ብዙ ክሬቲቭ ፒፕሎች ስላሉ እዚህ ጥሩ ነው። ለአንተም በቃ ለማውራትም አንድ አይነት ቋንቋ መነጋገርም ጥሩ እንትን ነው። ክሬቲቭ ሃብ ከሁለት ዓመታት በፊት በመንግሥት ተቋማትና በግል ድርጅቶች ትብብር ሲቋቋም በቆዳና ሌጦ እንዲሁም በጨርቃጨርቅ ሥራዎች ላይ ተሰማርተው የነበሩ ሀምሳ ወጣት ሥራ ፈጣሪዎችን ተቀብሎ በማገዝና መንገድ በማሳየት እንደጀመረ የማዕከሉ ሥራ አስኪያጅ አቤኔዘር ሰይፈ ይናገራል። ጀማሪ ሥራ ፈጣሪዎቹ በማዕከሉ ውስጥ የተለያዩ አገልግሎቶችን እንደሚያገኙም ይገልጻል። ስልጠናዎችን እንሰጣቸዋለን። ያ ስልጠና እነሱ ልጆቹ ላይ እስፔሻሊ ልጆቹ ላይ ያለባቸውን የቢዝነሶቻቸው ላይ የሚሰሩት ስራ ላይ ያለውን ጋፕ ክፍተት በማየት ያንን ክፍተት ለማጥበብ ነው የምንሞክረው ማለት ነው። ኦልሬዲ ቢዝነስ ኦነሮች ናቸው። በሌዘር ላይ ሊሆን ይችላል፣ በፋሽን ላይ ሊሆኑ ይችላል የሚሰሩት፣ ወይም በአይሲቲ ላይ ሊሆን ይችላል እየሰሩ ያሉት። ያንን ክፍተት ሊያጠብላቸው የሚችል ወይም እነሱን ሊያሳድጋቸው፣ ቢዝነሳቸውን ሊያሳድግ የሚችሉ ስልጠናዎችን እንሰጣቸዋለን። ወርክሾፖችንም እንሰጣለን ማለት ነው። አቤኔዘር አክሎም ወጣቶቹ በተለይ ወደ ስራው ዓለም ሲገቡ ሊገጥማቸው የሚችልን ችግር መቋቋም እንዲችሉ በተግባር ተፈትነው ከተሳካላቸው ሰዎች ልምድ እንዲቀስሙ እንደሚደረግ ይናገራል። ከልምድ ልውውጡ ብዙ ተጠቅሚ ያለሁ የምትለው ሳራ ንጉሴ በልምድ ልውውጡ በሚገጥሙኝ ችግሮች ተስፋ እንዳልቆርጥ አድርጎኛል ብላለች። ፐርሰናል የሆኑ የእነሱንም ውድቀት ያለበትን ውድቀት አንስቶልህ እዚህ እንዴት እንደደረሰ የሚነግርህ ሰው ስታገኝ በጣም ጥሩ እንትናለ። የሰውን እድገት ስታየው አንተ ሞራል ይሰማልና እንደዚህ አይነት ሰዎች በብዛት ነበሩ የዛ ታይም ላይ ከኋላ ያለውን ስትራግል ማታቀው ከሆነ አንተ እንዴት ሁን ላይ እየጣርኩ የሚለው ነገር ይመጣል። የዛን ሰው ግን ታሪክ ስትሰማ የዛ ሰው እንዴት እዚያ ፖይንት ላይ ይህም ያክል ድርጅት ይዞ ለመቀመጥ እንዴት እንደበቃ ስታየው፣ እሱ ከእሱ ውጭ ምን አለ ውድቀት ሁላ ያለፈበትን ስታየው ለአንተም በቃ እንዴ እኔስ ብለን እንትን ማለት ትችላለህ። ኤርሚያስ ፈንታውም በተለይ በማዕከሉ የሚሰጠው የአንድ ለአንድ ስልጠና መንገዳችንን እያመላከተን ነው ይላል። የተለያዩ ሰዎች እየመጡ ዋንተዋን የሚሆን በግሩፕም ያንን ትሬኒንግ ስልጠና ምናምን በምናገኝበት ጊዜ ቀለል አድርገን የምናየው ነገር አይደለም። ስለዚህ አሁን ወደ ውጭ ስናወጣው አይደለም ከኛ አልፎ እኛም ሌሎችን ሰዎች እንደዛ የምናገዝበት እድልም ተፈጥሯል። ያ ማለት ለሌሎች ሰዎች ትሬኒንግ መስጠት ሊሆን ይችላል፣ ወይ እነዛን ሰዎች የበለጠ ሜንቶር በማድረግ እንዲያውቁት ማድረግ ሊሆን ይችላል። እና በሱ በሱ የበለጠ ጥቅም አለው ብዬ አስባለሁ። ኤርሚያስ ከጓደኞቹ ጋር ማዕከሉን ከተቀላቀሉ በኋላ ስራዎቻቸውን ማስፋፋት እንደቻሉ ይገልጻል። ክሬቲቭ ሀብስ ስገባ የነበረኝ አንድ ካምፓኒ ወይም ደግሞ አንድ ስታርታፕ ነው የነበረኝ አሁን አምስት ስድስት አለኝ። የፋሽን ዲዛይነሯ ሳራ ንጉሴም ማዕከሉ በሰጣት ድጋፍ ስራዋ ማደጉንና ገበያዋም መስፋፋቱን ትገልጻለች። የዛሬ አምስት ዓመት ብታይ ጁለሪ ላይ እየሰራው ነበር። ልብስንም ገና እንደ ስኬች ደረጃ ላይ ያለውበት ፖይንት ነበረ። እያለ እያለ ነው እዚህ ደረጃ የደረሰው። ኢንተርናሽናል ፖይንት ላይም ደርሰናል። ወደ ኒውዮርክ ምናምን እንልካለን። በፒሳዎችም ቢሆን ተቀባዮች አሉን እዛ እዛ ስቶሮች ላይ የምንሸጥበት ሁኔታ አለ። አንደኛው እዚህ ቦታ ላይ እንድደርስ በጣም ኢንፍሉዌንስ አለባቸው አለው ብዬ ከማስብበት ቦታ ክሬቲቭ አሉ። ወጣቶቹ አዳዲስ ስራዎቻቸውን እንዲያሳዩና ከተለያዩ ሰዎች ጋር እንዲገናኙ ለማስቻል በማዕከሉ ውስጥ በየጊዜው አውደ ርዕዮችን እንደሚያዘጋጁ ስራ አስኪያጁ አቤኔዘር ሰይፈ ይናገራል። በማዕከሉ መጠቀም ለሚፈልጉ ስራ ፈጣሪዎች ብዙ እድሎች እንዳሉም ያብራራል። አሁን ፋሽን ላይ የሚሰሩት ልጆች ልብስ ላይ ነው የሚሰሩት። አይሲቲ ላይ የሚሰሩት ልጆች ነው የተለያዩ ዌብሳይቶች፣ ሞባይል አፕሊኬሽኖችን ይሰራሉ። ለምሳሌ ፋሽን ላይ ያሉት ልጆች ከአይሲቲ ላይ ከሚሰሩት ልጆች ጋር በማገናኘት ለእነሱ ኢኮሜርስ ይሄ የኦንላይን በኢንተርኔት ገብተው የመገበያየት በደንብ እንዲያሳድጉ እናደርጋቸዋለን ማለት ነው። ሁለቱም አንድ አይነት ሌቭል ላይ ያሉ ስታርታፖች ለነሱ ዌብሳይት መስራት ይችላሉ ማለት ነው። ይደጋግፋሉ። እንዲደጋገፉም እድል እንሰጣቸዋለን ማለት ነው። ማዕከሉ ከተቋቋመ ጀምሮ እስካሁን በስምንት ዘርፎች የተሰማሩ 250 ወጣት ሥራ ፈጣሪዎችን በነፃ እያገዘ እንደሚገኝ የሚናገረው አቤኔዘር አሁንም እንዲህ አይነት ወጣቶችን ለመቀበል ዝግጅዎች ነን ይላል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ። ገብረ ሚካኤልን አመሰግናለሁ። አዳዲስ ነገሮችን የመፍጠር አቅማቸውን ተጠቅመው ለስኬት ከበቁ ወጣቶች መካከል አንዱ ኢዘዲን ካሚል ነው። በታዳጊ ወጣትነቱ አመታቱ ከ ሰላሳ በላይ የፈጠራ ስራዎችን በማቅረብ ከአስር በላይ የሀገር ውስጥና የውጭ ሀገር ሽልማቶችን ማግኘት የቻለው ኢዘዲን በአሁኑ ሰዓት ሄክስላብ የተሰኘ ድርጅት መስርተዋል። ከኢዘዲን ጋር ያደረግነው ቆይታ በመቀጠል ይቀርባል። በጣም አመሰግናለሁ ኢዘዲን፣ ስላገኘው በጣም ደስ ብሎኛል። በኋላ ጥቂት ዓመታትን ልውሰድህ። በታዳጊ ወጣትነት ዘመንህ በርካታ የፈጠራ ስራዎች አቅርባሃል። አለም አቀፍና የሀገር ውስጥ ሽልማቶችንም እንደወሰድክ አስታውሳለሁ። የተወሰኑትን እስቲ አስታውሰን። ብዙዎች ከዚህ በፊት የሚያውቁኝ የሃርድዌር እና ሶፍትዌር የፈጠራ ስራዎቼ ላይ ነው። ሰላሳ ሰባት የፈጠራ ስራዎች ሰርቻለሁ። አስራ አራት ሀገር አቀፍ የክቡር ጠቅላይ ሚኒስትሩን ጨምሮ ሀገር አቀፍ እና ሁለት ዓለም አቀፍ ሽልማቶች ከብሪቲሽ ካውንስል እና ዩኤንዲፒ ሽልማቶች ማግኘት ችያለው። አራት ዋና ዋና ዘርፎች ላይ ይሰራለሁ። የጤና ዘርፍ ላይ ይሰራለሁ። የሪኒዌብል ኤነርጂ ቴክኖሎጂ ወይ ደግሞ ታዳሽ ኃይል ላይ ይሰራለሁ። የደህንነት ዘርፍ ላይ ይሰራለሁ ነው። ሌላኛው ደግሞ አይኦቲ ኢንተርኔት ኦፍ ቲንግስ ላይ ይሰራለሁ። ያው ዘርፎቹ ከጠቀስኩ አይቀር በእነዚህ ዘርፎች ውስጥ ከሰራኋቸው ስራዎች መካከል አራቶቹ ለመጥቀስ ያክል በሪኒዌብል ኤነርጂ ቴክኖሎጂ ዘርፍ በፀሐይና ኤሌክትሪክ ቻርጅ አድርጎ የሚሄድ ባለሶስት እግር ተሽከርካሪ ሰርቻለው። በሱም በብሪቲሽ ካውንስል የአምስት ሺህ ፓውንድ አሸናፊ ነበር። እንዲሁም ደግሞ በሄልዝ ዘርፍ ኮሮና በተከሰተበት ጊዜ ኮቪድ ብራስሌት ሰርቼ ነበረ። ይሄ ኮቪድ ብራስሌት ፊታችን ለመንካት እጃችን ፊታችን ጋር ስናስጠጋ እየጮኸ ፊታችንና እንዳንድ ነካሪ ማይንድ የሚያደርገን ቴክኖሎጂ ነው ማለት ነው። ሴፍቲን ሴኪሪቲ ዘርፍ ደግሞ ኤክስፋየር የተባለ የአሜሪካን ኤምባሲ አይኮ ግላብስ እንዲሁም ደግሞ ጃይካ፣ የጃፓን ኢንተርናሽናል ኮርፖሬሽን ባዘጋጁት የፈጠራ ስራ ውድድር ላይ በሀገር አቀፍ ደረጃ ያሸነፉበት ነው። እሳት አደጋ ሲነሳ ለአምስት የቤተሰብ አባሎች በያሉበት የሚደውል እና የጮኸ ጎረቤት የሚጠራ ቴክኖሎጂ መስራች ያለው ማለት ነው። ሌላኛው የአውቶሜሽን ዘርፍ ላይ ነው አውቶሜሽን ኢንተርኔት ኦፍ ቲንግስ ዘርፍ ላይ ኤክስ ዲስተርብ የሚባል ቴክኖሎጂ ሰርቻለሁ። ብዙ ጊዜ ያው ፀጥታ ወደሚያስፈልግበት ቦታ ሲገቡ ስልካቸው ሳይለንት የሚያደርግ ከዛ ሲወጡ ደግሞ ላውድ የሚያደርግ ቴክኖሎጂ መስራች ያለው እንግዲህ የቅርብ ጊዜ ትኩረት ደግሞ ሄክስላብ በተሰኘው ተቋምህ ላይ ሁኗል። ይህንን ተቋም ለመመስረት የፈለክበት ምክንያት ምንድን ነው? በምን አይነት ጉዳዮች ላይስ ነው በመንቀሳቀስ ላይ የሚገኘው? የሀገራችን መንግስት ዲጂታል ኢትዮጵያ ሀያ ሀያ አምስት በሚል ትልቅ የዲጂታል ትራንስፎርሜሽን እቅድ ተይዞ እየተሰራ ይገኛል። በተለይም ደግሞ የቴሌብር ፔመንት ኢንተግሬሽኖች እንዲሁም ደግሞ የናሽናል አይዲ ደግሞ መምጣት እነዚህ ሁለት በጣም ትልቅ ኦፖርቹኒቲዎች ናቸው ብዬ አምናለሁ። በፋይናንስ ዘርፍ እንዲሁም ደግሞ የናሽናል አይዲው ደግሞ እንደ አጠቃላይ ጄኔራል የሆነ ቢዝነስ ሲሰራ ከደህንነት አይደንቲቲ፣ ከብዙ ነገር አንጻር ትልቅ ኦፖርቹኒቲ ይዘው ነው እነዚህ ሁለት ነገሮች ይዘው እየመጡ ያሉት እና ያው አንዱ የዲጂታል ትራንስፎርሜሽን አካል ለመሆን በተለይ ስሞል ቢዝነሶች ዲጂታል ኤግዚስተንሳቸው የተሻለ እንዲሆን ረገጾች ዌብሳይቶች እንዲኖራቸው እንዲሁም ደግሞ ያለ ወረቀት ስራዎች ማቀላጠፍ እንዲችሉ ስሞል ቢዝነሶች፣ ሚዲየም እና ከፍተኛ ኢንተርፕራይዞች በቴክኖሎጂ ዘርፍ ለመደገፍ በሚል ነው ሄክስ ላብስን ያቋቋም ነው ካቋቋም ነው ወደ ስምንት ወር ይሆናል። በስምንት ወር ውስጥ ግን በጣም ትልቅ አቺቭመንቶች አሉ። ያው ከፐርሰናል ብራንዱ የመጣ ነው ብዬ ነው ማስበው፣ ድርጅቱ ሳይሆን ያው ፋስ ሲኢኦ እና ኦነር ከመሆን አንጻር በደንብ በማስተዋወቅ አንድ መቶ አስር ድረገጾች ማበልጸግ ችለናል። በተለያየ ዓለም ውስጥ ላሉ ግለሰቦች እና ድርጅቶች ማለት ነው። በተለይም አሜሪካን፣ ዱባይ፣ ሳውዲ አረቢያ፣ ተርኪ፣ አዘርባጃን እና ኢትዮጵያ ላይ በብዛት ካምፓኒዎች ድረገጾች ሰርተናል። ወደ አስራስድስት የሞባይል መተግበሪያ አፕሊኬሽኖች ሰርተናል። በርካታ ደግሞ የስቶክ ማኔጅመንት፣ የሰው ሀብት አስተዳደር፣ ፋይናንስ ማኔጅመንት ሶፍትዌሮች ከዋስትና ጋር ሰርተን ሰጥተናል፣ እየተጠቀሙበት ነው። አሁን ሌሎችም ሶፍትዌሮች እየሰራን እንገኛለን። ይሄ ይመስላል። ሄግስ ላስ ከአንተ በፊት የተወሰኑ ወጣቶች ከአንተ በኋላም ደግሞ ሌሎች ወጣቶች የተለያዩ የፈጠራ ስራዎችን እያሳዩ ከማህበረሰቡ ጋር ተዋውቀዋል። ነገር ግን ወደፊት ገፍተው አሁን አንተ ያስመዘገብከውን አይነት ስኬት ማስመዘገብ ሳይችሉ የቀሩ አሉ። ትልቅ አቅም እያላቸው ትልቅ ቦታ ያልደረሱ በርካታ ወጣቶች አሉ። አንተ እዚህ ስፍራ ላይ እንድደርስ አድርጎኛል የምትለው ልዩ ብልሃት ወይንም ደግሞ የጀርባ ሚስጥሩ ምንድን ነው ብለታስባለ በጣም ጥሩ ጥያቄ ነው። ለሌሎችም ወጣቶች ይጠቅማቸዋል ብዬ አስባለሁ። እኔ የምሰራቸው ስራዎች በቀላል ወደ ተግባር መቀየር ወደ ፋይናንስ መቀየር ላይ የረዱኝ አራት አምስት ዓመት በፊት ነው ሚዲያ ላይ ሞር ራሴን ማስተዋወቅ፣ ስራዎችን አገልግሎቶችን ማስተዋወቅ የጀመርኩት እና በአጭር ጊዜ ውስጥ ወደ ራ መፍጠር መግባት የቻልኩበት ትልቁ ምክንያት ሜንቶር የሚያደርጉኝ ሰዎች በጊዜ መፈለጌና ምን ማድረግ አለብኝ የሚለው ነገር በራሴ የመወሰን ሳይሆን ሌሎችንም ጭምር በማማከር መንገዶች መፈላለጌ ነው ብዬ አስባለሁ። ለሌሎች ወጣቶችም የምመክረው ነገር መንገዶች በራሳቸው ብቻ መፈለግ ብቻ ሳይሆን አብዛኛው ጊዜ የተሻለው መንገድ የሚሆን ነው፣ ሌሎች የሄዱበት ተሞክሮ መጠየቅ፣ ብዙ አመት በስራው ላይ ልምድ ያላቸው ሰዎች ጋር ቁጭ ብሎ በማውራት እንዴት ይሻላል ብሎ መምከር በጣም የተሻለ ነው ብዬ አስባለሁ። በአጠቃላይ ትልቁ ነገር የሜንቶር ሺፕ መፈለግ ነው ብዬ አስባለሁ። አብዛኞቹ ደግሞ ወጣቶች ስራ ለመጀመር በተለይ ሀሳብ ብቻ ካላቸው ገንዘብ ከሌላቸው ስራ ለመጀመር እኛ ሀገር ላይ አልተለመደም። ሀሳብ ላይ ኢንቨስት ማድረግ እንደዛም አይነት ባለሀብት ማግኘት በጣም ይከብዳቸዋል። ግን እኔ ሌላኛው ያው ከባዱ ነገር ለወጣቶች፣ ለእኔም ከባዱ የነበረ እና ከሜንቶርሺፑ በተጨማሪ ስራዬን በቀላሉ ወደ ምርት መቀየር ለመቀየር ያስቻለኝ ግራንት ፈልጌ አፕላይ አድርጌ ግራንቶች ማግኘቴ ነው። ለምሳሌ የብሪቲሽ ካውንስሉን የገንዘብ ድጋፎችን ኦንላይን ላይ ፈልጌ አፕላይ አድርጌ እነዛን አክሰስ ማድረጌ በቀላሉ ፕራይቬት የሆነ ካምፓኒ ፋውንድ በማድረግ ያለኝን ነገር አውጥቼ ማሳየት መቻሌ ነው ብዬ አስባለሁ። እነሱ እንደዚህ አውጥተው መስራት እንደሚችሉ ካሳዩ፣ ትልቅ አይዲያ ካላቸው ኢንቨስት ሊያደርግላቸው የሚችል ባለሀብት አያጡም። ዋናው ነገር የመስራት አቅማቸው ምን ያክል እንደሆነ በትንሽም ነገር ቢሆን ሰርተው ማሳየት ይጠበቅባቸዋል ብዬ አስባለሁ። አንተም ቀደም ብለህ ጠቃቅሰህዋል፣ መንገዶች አልጋ ባልጋ ላይሆኑ ይችላሉ። እጅግ ፈትኖኛል የምትለው አፍታ አለ ወይ? እስካሁን ድረስ ስታስበው ያንን ጊዜ ባላልፈው ኑሮ ዛሬ ላይ ለመድረስ ይከብደኝ ነበር፣ እቸገር ነበር የምትልበት አፍታ ምንድን ነው? እኔ በርካታ ፈታኝ ጊዜዎች አሳልፍ ያለው እነዚህ ነገሮች አቺቭ ሳደርግ በተለየ መጀመሪያዎቹ ሀሳቦች ተጨባጭ ነገር ስቀይር ማለት ነው። እንደ ማንኛውም ወላጅ የኔም ወላጆች እነዚህ ነገሮች በምሰራበት ጊዜ የፈጠራ ስራዎች በምሰራበት ጊዜ አራተኛ አምስት እስከ ዘጠነኛ ክፍል ድረስ ቤት ውስጥ እነዚህ ነገሮች እንድሰራ አይፈለግም ነበረ። ብዙ ጊዜ የፈጠራ ስራዎች ስሰራ አባቴ ወይ እናቴ ስራ በሄዱበት ነበረ ስሞካክር የነበረው ግን ለእነዚህ ነገሮች ሶሉሽን ፈልጌ ጓደኞቼ ለማጥናት ላይብራሪ ሲሄዱ እኔ ደግሞ የፈጠራ ስራዎች ለመስራት ወደ ላብራቶሪዎች እሄድ ነበረ። ወደ ላብራቶሪዎች ሲሄድ ያው አንዳንዴ ፊዚክ፣ ኬሚስትሪ መምህሮቻችን ጋ ነው ቁልፍ የሚቀመጠው። አንዳንዴ እነሱን አጥቼ ገና ወደ ቤት የምመለስባቸው ጊዜያቶች ነበሩ እና ይሄ ነገር ሪል ኢምፓክት ፖዘቲቭ የሆነ ኢምፓክት እንዳለው የምሰራው ነገር ዝም ብሎ ኖርማል ከሆነ ስታፍ የዘለለ ነገር እንደሆነ በአቺቭመንቶች ለቤተሰቦቼ ፕሩቭ ከማድረጌ በፊት በጣም ብዙ ፈተናዎች ነበሩ። ግን ከፍተኛ ፓሽን ስለነበረኝ ችግሮች ሳይ እንደ ችግር ማለፍ ሳይሆን የሆነ ሶሉሽን ለማበጀት ጥረት አደርግ ስለነበረ፣ በዛ ፍቅር የተነሳ እነዛን ነገሮች አልፌ ነገሮች አቺቭ ሳደርግ በተለይ የክቡር ጠቅላይ ሚኒስትሩ ሽልማት ጊዜ አባቴን የአፍሪካ ህብረት ውስጥ ነበረ። እሱን ይዤ ሄጄ ከዛ ጊዜ በኋላ ነው ቤተሰብም ደግፎኝ ራሳቸው የምሰራበት ስፔስ አዘጋጅተው ነገሬን የምሰራቸውን ነገሮችን ሰፖርት ማድረግ የቻሉት ከመለየታችን በፊት። በአሁኑ ጊዜ እንግዲህ ከሰላሳ በላይ ፈጠራዎችን አስመዝግበሃል። ከአስር በላይ ሽልማቶችን ወስደሃል። የራስህን ትልቅ የቴክኖሎጂ ተቋምም ለማቋቋም ችልሃል ይዘድን የመጪ ዘመን እቅድህ ምንድን ነው? የእኔ ትልቁ እቅዴ ኢትዮጵያ ላይ ትልቅ ኢኮሜርስ ፕላትፎርም ማበርከት በተለይ ብዙ ጊዜ ፊዚካሊ ወደ ስቶር ሄደን የምንገበያያቸው ነገሮች በመቀነስ በተቻለ መጠን ከትንሽ እስከ ትልቅ ነገሮች ኦንላይን ላይ ሰዎች እንዲገዙ ማድረግ ትልቅ የኢኮሜርስ ፕላትፎርም ለኢትዮጵያም ለአፍሪካም ማበልጸግ ነው ትልቁ ህልሜ ያ ነው እጅግ በጣም አመሰግናለሁ ኢዘዲን ካሚል የፈጠራ ባለሙያ ነህ በቅርቡ ደግሞ ሄክስ ላብ የተሰኘ አነስተኛ እንዲሁም ደግሞ መካከለኛ የንግድ ተቋማትን የሚያግዝ ተቋም መስረተሃል በአድማጮች ስም በእጅጉ አመሰግናለሁ ያሰብከ ሁሉ እንዲሳካ መኝ ልሃለው መልካም ምሽት ይሁንልህ እሺ እኔም ስለጋበዛችሁኝ በጣም አመሰግናለሁ።

ሰማችንና ተመልካቾቻችን አብራችሁን ስላመሻችሁ በእጅጉና አመሰግናለን። በመስተንግደው ሀብታሙ ስዩም፣ በቅንብሩ ደግሞ ኤልያስ አስማረ። እስካሁን ድረስ አብረናችሁ ነበርን። የነገ ሰው ይበለን። መልካም ምሽት ይምላችሁ። bye